በእርዳታ በተገኘ ገንዘብ ባጃጅ ገዝቶ በመስጠት ሥራ ያልነበራቸው ያላቸውን ሃያ አምስት ወጣቶች ሥራ ማስጀመሩን የከተማው አስተዳደር የጥቃቅንና አነስተኛ ንግዶች ልማት መምሪያ ገልጿል። ከተማይቱ ውስጥ ያሉ አንዳንድ ወጣቶች ደግሞ ተሽከርካሪዎቹ የተሰጣቸው ወጣቶች ሥራ አጥ አይደሉም፣ መተዳደሪያ ያላቸው በመሆናቸው ባጃጁን የወሰዱት በሙሉ ሌሎችን ቀጥረው እያሰሩ ነው ይላሉ። መስሪያ ቤቱ በበኩሉ ወጣቶቹን የመለየት ስራ የተካሄደው በጥንቃቄ ነው፣ ችግር አለበት ከተባለ ጥቆማ ማድረግ ይቻላል ይላል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። በጎንደር ከተማ በርካታ ስራ ወጣቶች ይገኛሉ። ይህንን የተመለከተው የከተማ አስተዳደሩ ጥቃቅንና አነስተኛ ኢንተርፕራይዞች ልማት መምሪያ ወጣቶች በመረጡት የሙያ መስኮች እንዲደራጁ ያደርጋል። ቅድሚያ ለተሰጣቸው የስራ ዘርፎች ለተደራጁ ወጣቶችም በእርዳታ የተገኘን ገንዘብ የብድር አገልግሎት በማመቻቸት የስራ እድል እንዲያገኙ ተደርጓል ይላሉ የቀድሞዋ የጎንደር ከተማ አስተዳደር ጥቃቅንና አነስተኛ ልማት ድርጅት መምሪያ ኃላፊ ወይዘሮ አስናቆ ድረስ የማኑፋክቸሪንግ ዘርፍ የከተማ ግብርና ዘርፍና ኮንስትራክሽን ናቸው። በዋናነት ሰፊ የስራ ድል የሚፈጥሩ ስለሆነ ቀጣይነት ያላቸው ሀብት የሚፈራባቸውን ዘርፎች ስለሆኑ የኢንዱስትሪ መሰረት የሚሆኑ ስለሆነ ትኩረታችን በእነዚህ መስኮች ነው። ነገር ግን ደግሞ ሌሎች ሀብቶች ካሉ እና ፍላጎት ካለ አገልግሎትና ንግድም የተገደበ አይደለም። በዋናነት የሚመጣው ብድር ሶስቱን ዘርፎች መሰረት አድርጎ ነው የሚሰጠው። ማለት ካላስ ፋይዳ ቆየ ከአገልግሎት ዘርፎች ውስጥ አንዱ ባጃጅ ነው። ይሄ ለስድስቱን ክፍለ ከተማ አንዳንድ ማህበር በማደራጀት በተመረጠ ሁኔታ ባጃጅ ገዝተው ብድሩን አቅርቦ ባጃጅ ገዝተው እንዲሰሩ ለማድረግ ጥረት ተደርጓል። ምንም እንኳን ባጃጅ እያሽከረከረ ባላገኘውም የድሉ ተጠቃሚ የሆነውን ወጣት አግኝቻ ያነጋገርኩት ክብር ነው ግስሜ ይባላሉ። በጃን ተክል ክፍለ ከተማ ለመኖር እና እዚህ በፊት የሰው ባጃጅ ተቀጥረን ስንሰራ የነበር። አሁን ላይ መንግስት ባመቻቸው በየ ክፍለ ከተማው ለስድስት ለስድስት ሰው ባጃጅ እየተሰጠ እዛ መሀል እድሉ ተካፋይ አንዱ ነኝ። አሁን ላይ እየተጠቀመ ያለን በየሶስት ወሩ የሚደርስ የሚደርስብን እየከፈለ በከተማዋ ጥቂት ቢሆኑም የሰሌዳ ቁጥራቸው በ ሰላሳ አንድ የሚጀምሩ ባጃጆች በጥቃቅንና አነስተኛ ተደራጅተው የድሉ ተጠቃሚ ወጣቶች ናቸው የያዟቸው፣ ግን አብዛኛዎቹ ተቀጣሪዎች ናቸው የሚል ጥቆማ ደረሰኝና አደባባይ ላይ ቆምኩ። ከብዙዎቹ ጥቂቶቹን አገኘው። እንደ ተባልኩትም ተቀጣሪዎች ናቸው። አንዱ ለቃለ ምልልሱ ተባበረኝ ልጁ ሌላም እኮ ባጃጃዱ ተጀመሪ ያው የራሱ የግሉ ማለት እዛ በኋላ ተጨማሪ ደግሞ ደግሞ ደግሞ ተቀበለ እራሱ ያው በቀበሌ እሱ ደግሞ ያው በዛ ብዙ ስራ ስለሚተዋወቁ ነው ያው ስራ የለኝ ብሎ ይተቀበሉ ያው ያው ቀበለ የሚሰሩት ነው ነው ጓደኛ በከተማው በማህበር ተደራጅተው ተራ እየጠበቁ ያሉት ወጣቶችም በሚያዩት ፍትሐዊ ያልሆነ አሰራር ተስፋ ቆርጠው እንደተቀመጡ ወጣት ታድሎ የማታ ይናገራል። የምኖረው ቂርቆስ ክፍለ ከተማ ነው። ወጣቶች ከተደራጀን 8 ወር አልፎናል። እኛውን ተቃውሟችን ወጣቱ ታይቶ እያንዳንዱ ወጣት ማን ይሰራል ማን ምንድን ነው ከሌ ምን አቅም አለው ተብሎ ክፍለ ከተማው በደንብ መርምሮ ና አይቶ ከኛ የሚያነሰ ሰው ሊኖር ይችላል። ልክ በጣም ዝቅተኛው ጀምሮ ሊለወጥ ለሚችል ሰው ገንዘቡ ቢሰጥ እኛን አሁን ወደ ሌላ አቅጣጫ አንድነት የሚያደርገን ዋናው ትልቁ ነገር ኤፌስ ሳር ያለው ሰው ስራ ላይ እየዋለ ምንም ስራ የሌለው ተቀምጦ የሚውለው ልጅ ስራ ሳይሰራ ሲቀር ወደ ብጥብጥም ሊያደላ ይችላል። ምክንያቱም አሁን ያገኘነው ሰላም መብታችንም እንድናስከብር ነው። ስለዚህ በጣም ትልቁ ችግር ያለ ክፍለ ከተማው ላይ ነው። ክፍለ ከተማውን መንግስት በደንብ ወረድ ብሎ ጠለቅ ብሎ አይቶ ክፍለ ከተማው ላይ ያለ አሰራር ችግር ነው። ከላይማ ምን ያደርጉ እያንዳንዳችን አያውቁን መልምለው ሌባውንም ምኑንም ምን መልምለው የሚልኩ ተታች ክፍለ ከተማው ነው። ስለዚህ ችግሩ ያለብን ከክፍለ ከተማው በየቀበሌው ስለሆነ ቀበሌውን በቃ መንግስት በደንብ ይልን። ምን አስተያየት ወይዘሮ አስናቁን እንደገና ጠየኳቸው። ባጃጅ ገዝታችሁ የሰጣችሁ ለማን ነው አልኳቸው። ባለኝ መረጃ በስህተት ሾልኮ የገባ ሊኖር ካልቻለ በስተቀር ሂደቱ ይሄ ነው። ሰዎቹ የሚለዩበት የሚመለመሉበት ይሄ ነው። መጀመሪያ ስቶክ ላይ ይታያል። ከዛውጭ ይጠናል። ሌላ አማራጭ መንግስት ሰራተኛ እንዳይሆን ሌሎች አማራጮች ውስጥ የገቡ እንዳይሆን በሌላ የተደራጁ እንዳይሆኑ ጥናት ይደረጋል። በተቻለ መጠን የሚሰራው በዛ መንገድ ነው። በሂደቱ ግን ሾልኩ የገባ ሊኖር ይችላል። መረጃ በአግባቡ ካለመያዝ ጋር ተያይዞ የተፈጠረ ችግር ሊኖር ይችላል። እንዲህ አይነት ክፍተቶች ሊኖሩ ይችላሉ። መቶ ፐርሰንት ችግር የለም ላንል እንችላለን። በአብዛኛው ግን በዚህ መንገድ ክፍለ ከተማ ላይ ፀድቆ ይመጣል። አምስቱ ክፍለ ከተማ አስተዳደር ጽሕፈት ቤቶች ኃላፊዎች መካከል የጃንተከል ክፍለ ከተማ ቴክኒክና ሙያ ድርጅት ጽሕፈት ቤት ኃላፊ የሆኑትን አቶ መልካሙ አበረ ባጃጅ ተገዝቶ የተሰጣቸው ወጣቶች በሙሉ ስራ አጥ ሳይሆኑ ስራ ያላቸው ናቸው፣ ይህንንም ራሴ ያረጋግጣለሁ ብዬ ለጠየኳቸው ጥያቄ መስፈርታችን ምንድን ነው፣ በክፍለ ከተማችን ነዋሪ የሆነ የመንግስት ሰራተኛ ያልሆነ የራሱ ከዚህ በፊት በሌላ ማህበር ያልተደራጀ እና ስራ ፈላጊ የሆነ ከሆነ ማንኛውም ስራ ፈላጊ ወጣት በእኛ ማዕከል መጥቶ መደራጀትና ወደ ስራ መግባት ይችላል። አስቀጥሮ ማሰራት እኛ ይህን አንፈቅድም፣ መመሪያውም እንደዛ አይልም። ስናደራጃቸውም አንደኛ ትክክለኛ ንግድ ራሳቸው እንዲያሽከረክሩት ታሳቢ ተደርጎ ነው የመንጃ ፈቃድ ያላቸውን ስራ ፈላጊ ወጣቶች ያደራጀ ነውና፣ እሱ ስህተት ነው ነው በእኛ እይታ ያለው። አሁን ምናልባት ባለ ሀብት አለ የሚሉት ካለ ወደ ጽህፈት ቤታችንም እየመጡ ጥቆማ ቢሰጡን እኛ የእርምት እርምጃ እንወስዳለን። እስካሁን ባለን ክትትል ግን ባለሀብት የሆነ ሰው በባጃጃ ደረጃጀት ሲያስገባ ነው የለንም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።